አሁን ለምሽቱ የመጀመሪያ ወደሆነው ለጥያቄው መልስ እንሸጋገር በትናንት ዝግጅታችን የጀመርነውን ለጥያቄው መልስ ፕሮግራም እንቀጥላለን አሁን በኢትዮጵያ ወቅታዊ ጉዳዮች ላይ ከአድማጮች ባሰባሰብናቸው ጥያቄዎች ላይ ምሁራን መልስ ሰጥተውበታል ኢትዮጵያ የኢኮኖሚ እድገት እያስመዘገበች ነው እየተባለ እንዴት ረሃብ ይከሰታል ለሚል ጥያቄ በትናንት ምሽት ዝግጅታችን በአዲስ አበባ ዩኒቨርሲቲ የሕግ ፕሮፌሰር ዶክተር መሐሪ ረዳኢ መልስ ሲሰጡ ነበር። ፕሮግራማችን ያበቃው ዛሬ ከቁምበት ይቀጥላሉ። ሌሎቹ ተሳታፊዎች በአዲስ አበባ ዩኒቨርሲቲ የአንትሮፖሎጂ ፕሮፌሰር ዶክተር ገብረ ይንቲሶ እንዲሁም በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ዶክተር ካሳሁን ብርሃኑ ናቸው። በምግብ እጥረቱ ጉዳይ ጀምረን ሰፊው ዝግጅት የሚመለከተው በወልቃየት የተነሳውን የማንነት ጥያቄ ይሆናል። የጥያቄው መልስ አዘጋጅና አቅራቢ ትዝታ በላቸው ናት። ዶክተር መሐሪ ረዳኢ ይቀጥላሉ። እና ዘጠና ምናምን ሚሊዮን ነው ያለ ነው አሁን ቁጥራችን በሀገር ደረጃ ወደ ዘጠና አራትም ዘጠና ስድስትም ይላሉ። በቅርቡ የተካሄደው ቆጠራም ባይኖር ስለዚህ አስር ሚሊዮን ተራበ ማለት ሰማንያ ምናምኑን መግበናል ማለት ነው የሚሆነው እና ምናልባት ከሰው ቁጥር ጭማሪያችን አንጻር ስናየው ድሮ በሰባ ሰባት አመተ ምህረት ሀምሳ ሚሊዮን እያለን ይራብ የነበረው ቁጥር የአሁኑ ሬሾ ጋር ስንወስደው ምንም እንኳን ለመራባችን እንደ ምክንያት ባናነሳውም ይሄ ኒሜሪካል ኢንክሪዝ የቁጥር የሰው ቁጥር መጨመርም አብሮ መታየት አለበት። ተመግቦ ያለ ህብረተሰብንም ማየት ይኖርብናል፣ እና ይሄ እድገት እየተባለ ውሸት ነው እንጂ ምንም የተለወጠ ነገር ለሚሉት ወገኖች ሰማንያ ምናምን ሚሊዮን ህዝብ እየመገብን ነው ማለት ነው፣ አሁን ባለንበት ሁኔታ የሚለው ነገር ቢታይ ተገቢ ነው የሚመስለኝ። እሺ ዶክተር እሺ፣ አመሰግናለሁ። ዶክተር መሀሪ ካሁን ቀደምም የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖምን እንዲሁ ስምንት ሚሊዮን ይባል በነበረ ጊዜ ጠይቀን እሳቸውም ይሄንኑ አሃዝ እንድናሰላ ነው የነገሩን የህዝብ ቁጥር ማደጉንና ከአሁን ቀደም የነበረው ሁኔታ ጋር አነጻጽረው ነበር የገለጡልን። ዶክተር ገብሬ ይንትሶ እንግዲህ ኢትዮጵያ ውስጥ ያልተመጣጠነ እድገት አለ ይባላል። ሁለቱ እንግዶቼ እሱ ላይ አስተያየት አልሰጡኝ አልነኩትምና አንዳንድ አካባቢ ከፍተኛ የንብረት ማካበትና ብልጽግና እንደሚታይ በአንዳንድ ቦታዎች ደግሞ አንዳንድ ኢትዮጵያውያን ደግሞ እጅግ ኑሯቸው የተራቆተ እንደሆነ ተቺዎች ይናገራሉ። ከምግቡ ከረሃቡ ጋር አያይዘው ይህንን ተመልክተዋል ወይ? እሺ፣ አመሰግናለሁ ትዝታ። ምናልባት አሁን ወደ አነሳሺው ከመሄደ በፊት በቁጥሮች ዙሪያ ያለኝ መረጃ በካፍል ደስ ይለኛል። አስር ነጥብ ሁለት ሚሊዮን የሚባለው የአስቸኳይ ጊዜ እርዳታ የሚፈልጉ ናቸው። ኢሚዲየትሊ ድጋፍ የሚፈልጉ ወገኖች ናቸው። አስር ነጥብ ሁለት ሚሊዮን የሚባለው ቀደም ሲል ስምንት ሚሊዮን ነበረ። ከዛ እንደገና አሰስ ሲደረግ ቁጥሩ ከፍ ብሎ ነው አስር ነጥብ ሁለት የደረሰው። ከዛ በተጨማሪ ሰባት ነጥብ ዘጠኝ ሚሊዮን በሴፍት ኔት የሚረዱ አሉ። በፊቱንም የምግብ እጥረት ያለበት አካባቢ ይኖሩ የነበሩ ድሀ ድሀ ሰዎቹን ያካተተ ሴፍቲ ኔት የሚባል ፕሮግራም አለ። እነዚህ ሰዎች ከዛ አሁን አልወጡም፣ እየተረዱ ናቸው። ነገር ግን የመንግስት ወጪም ሆነ ከውጭ የተገኘ እርዳታ ወደ እነሱ ዳይሬክት አይደረግም። በእነዚህ በአስር ነጥብ ሁለቱ ሚሊዮኑ ላይ ነው ትኩረት የተደረገው። ቀደም ያሉት ባልደረቦቼ እንደገለጹት እልኞ እንደሆነ በስፋት የታመነበት ነገር ነው። የውጭው ሚዲያም የምንሰማ ሰዎች እናቃለን። ኢትዮጵያ ውስጥ ብቻ አይደለም አፍሪካ ውስጥም ነው ያጋጥመው እና ከሀገሪቱ ልማት አንጻር እንዴት እንዲህ አይነት ችግር ተከሰተ የሚለውን ምናልባት መንካት የሚያስፈልግ ይመስለኛል። ኢትዮጵያ ውስጥ ድርቅ ለመጀመሪያ ጊዜ አይደለም የተከሰተው፣ በርካታ ጊዜ በአስራ ዘጠኝ ሰባቹ፣ በአስራ ዘጠኝ መቶ ሰማኒያዎቹም የተከሰተበት አጋጣሚ ነበረ። የዛን ጊዜ ድርቅ ሲከሰት በርካታ ሰዎች ህይወታቸውን ያጡ ነበረ። በአሁኑ ድርቅ ግን የሰው ህይወት የጠፋበት አጋጣሚ የለም። ወረርሽኝ የተስፋፋበት አጋጣሚ የለም። በተቻለ መጠን ለመቆጣጠር ተችሏል። ይህም የሆነበት ምክንያት በተወሰነ ደረጃም ቢሆን አገር ውስጥ ክምችት ስለነበረ፣ ያን ክምችት መንግስት በአስቸኳይ ወደ ህብረተሰቡ ለማድረስ ለመቻሉ ነው። ከዚህ በተጨማሪም ከውጭም በገፍ እህል ተገዝቶ ገፍቷል። እንዲያውም የውጭ ሀገር እርዳታ አሁን ነው እየደረሰ ያለው። በሀገር ውስጥ አቅም እነዚህ ሰዎች እየተረዱ ነው። ከውጭ እርዳታ እየደረሰ ያለው ምናልባት ዜና የምንከታተል ሰዎች እንደሰማነው መንግስት ከሁለት ሺ ስምንት አመተ ምህረት ባጀቱ አስራ አራት ቢሊዮን ነው የመደበው በዚህ ጉዳይ ላይ ድርቅ ጉዳይ ከዚህ ውስጥ አሁን ዛሬ ጠዋትም ጠቅላይ ሚኒስትሩ ሲገልጹ ነበረ በቴሌቪዥን ሰምቻለው፣ ስምንት ቢሊዮን ነው ያክል ስራ ላይ ውሏል የቀረው ስድስት ቢሊዮን ማውንት ላይ ተብሎ ይታሰባል እና አቅም ለመፍጠር የተሞከረ ይመስለኛል። ይህም በመሆኑ ነው ቶሎ ተደራሽ እንድትሆን የተቻለው። ይህም በመሆኑ ነው የሰውን ሕይወት ከመጥፋት ለመታደግ የተቻለው መጨረሻ ላይ ያነሳሽውን ያልተመጣጠነ እድገት ይታያል ለሚባለው በግልጽ የምናየው ነገር ስለሆነ የሚካሄድ ነገር አይሆንም። አካባቢያችን ክልሎች አንዳንዶቹ በጣም ከፍተኛ እድገት ላይ ያሉ ናቸው። የመሰረተ ልማት ዝርጋታው ገና ያልተዳረሰበት ቦታ አለ። ያ ውስጥ በአሁኑ ሰዓት ልማት እየተከናወነ እየተካሄደ ያለው መንግስትና በግሉም ክፍ ክፍለ ኢኮኖሚ ነው። አይንክ መንግስት ግን በተቻለ መጠን ለምሳሌ መንገድን ብንመለከት የክልሉን መረጃ አሁን የለኝም እንጂ በየክልሉ እንቅስቃሴ ይደረጋል። በእርግጥ ራቅ ያን ስንሄድ ልማት ያልደረሰባቸው መሀል ሀገር እንደምናየው እንቅስቃሴዎች የማይታዩበት ሁኔታ አለ። በሂደት ወደ እነዚህም ይደረሳል የሚል ተስፋ ነው ህብረተሰቡ ሰንቆ እየተጓዘ ያለው። ስለ ወልቃይት ወደ ተላከልን ጥያቄ ሊሂድ ነጋ ጊዜ ይባላሉ። በኢሜይል ነው ጥያቄ ያደረሱን። የወልቃይት ህዝብ ለፌዴሬሽን ምክር ቤት የማንነት ጥያቄውን በኮሚቴዎች አማካኝነት አቅርቧል። ገና መልስ አላገኝም። ሆኖም የትግራይ መንግስት ከአምስት አመታት በፊት ይዟቸው በመጣ የትግራይ ተወላጆችና ከአስር አመት በፊት በሰፈራ ፕሮግራም ብሎ በወልቃይ ጠገዴ መሬት ላይ ያሰፈራቸውን የትግራይ ተወላጆች ይዞ በተለያዩ የወልቃይ ጠገዴ ከተሞች ሰልፍ ሲያደርግ ሰንብቷል። ፋና ብሮድካስቲንግ ኮርፖሬሽን እና የኢትዮጵያ ብሮድካስቲንግ ኮርፖሬሽን ሰልፉን እያሳዩ የወልቃይ ጠገዴ ማንነት ጠያቂ ኮሚቴዎችን ወንጀለኛና ጸረ ሰላም እንደሆኑ ሲገልጹ ነበር። ይባስ ብሎም ወደ ህግ ይቅረቡ ሲሉ ነበር። ስለዚህ የኔ ጥያቄዎች ሚዲያው አንዱን ወገን ደግፎ አንዱን ወገን ሲወነጅል ግጭት እየጋበዘ አይደለም ወይ? ሁለት በፌዴሬሽን ምክር ቤት የተያዘ የማንነት ጥያቄ ጉዳይ እልባት ሳያገኝ በሀገሪቱ ሚዲያ ጥያቄው ልክ አይደለም ተብሎ ይገለጻል ወይ? ሶስተኛ በህጋዊና በሰላማዊ መንገድ ለፌዴሬሽን ምክር ቤት የቀረበ የማንነት ጥያቄ ጸረ ሰላም ከተባለ በኃይልና በግጭት የሚመጣስ ምን ሊባል ነው? ይላሉ። አመሰግናለሁ ብለዋል። በርካታ የወልቃይት ነክ ጥያቄዎች ደርሰውናል። ላሰማችሁ በድምጽ የመጣልንን አናስልኝ ቪዮዎች እንደምናላችሁ ጥያቄ ለመጠየቅ ፈልጌ ነው። በተለይ በጎንደር እና በትግራይ አካባቢ የተነሳው የማንነትን ጥያቄ በተመለከተ የአካባቢው ባለስልጣኖች እና ክልሎቹ በተለይ የክልል ባለስልጣናቶች የባህዴን አመራሮች እና በትግራይ በኩል ደግሞ የህወሀት አመራሮች ይህንን ጉዳይ ምን ይላሉ? በተለይ ደግሞ እዚህ አካባቢ ብቻ ሳይሆን በሰሜን ወሎ አካባቢም ተመሳሳይ የቦታ ጥያቄዎች ይነሳሉ። እነዚህ ስ በተመለከተ ምን አይነት ጥያቄዎችን ተጠይቀው የአካባቢው ባለስልጣኖች የመልሱት መልስ አለ ወይ? ይሄንን እንድጠይቁ ነው። አመሰግናለሁ። ደጅ ጥኑ ነኝ። እሺ፣ ከአቶ ደጅ ጥኑ ቀጥሎ እንዲሁ አንማው ያየ ከባህር ዳር ተመሳሳይ ጥያቄ ያላቸው ለመሆኑ የአማራው ክልል ከፍተኛ ባለስልጣናት ስለ ወልቃይት ህዝብ ጥያቄ ያውቃሉ ወይ ካወቁስ ምን ይሆን የሚሉት እሺ በዚህ ላይ መልስ ይስጡን እስቲ ቀደም ብሎ ስለ ወልቃይት ያላችሁንም መንደርደሪያ ይግለጹልን ወደ ዶክተር ካሳውን ልመለስ በአጋጣሚ የስራ ጉዳይ የተነሳ ያን አካባቢ በጣም በትንሹ አይቼዋለሁ ማለት እችላለሁ እንደው አፍን ሞልቶ ድምዳሜ ዘግብ አይቻልም። ይሄ አካባቢ የገሌ ነው፣ የገሌ አይደለም ለማስባል የሚያስችል መረጃ የለኝም። ግን በአጭር ጊዜ ተሞክሮ የያየሁት ነገር ኖር አሁን ይገባኛል ጥያቄ አነሱ የሚባሉ ሁለቱም ወገኖች ተመሰቃቅሎ በአካባቢው ብዛት እንደሚገኙ አውቃለሁ። በሀገራችን ታሪክ በዓለምም ታሪክ በቦታዎች ላይ የህዝቦች አስተፋፈር በተለያዩ ነገሮች መነሻ አይነት የነበረውን መልክ ይዞ የማይቀጥልባቸው ብዙ አጋጣሚዎች መጥቀስ ይቻላል። ከተነሱት ጥያቄዎች አንጻር በሚዲያ ይሄ የወልቃይት ይገባኛል ጥያቄ በተለይ ከቅርብ ጊዜ ወዲህ እየጎላ መምጣቱን እንሰማለን። ሚዲያው አንዱን ደግፎ አንዱን ይሆን ይችላል የተባለው እኔ በግሌ ስመለከተው ትክክለኛ አይመስለኝም። ምክንያቱም ሰላማዊ መንገድ በሕገ መንግስቱ ስልጣን ለተሰጠው አካል ጥያቄዎች በቀረቡበት ሁኔታ ላይ ይህንን ውሳኔ በጥሞና መጠበቅ ያስፈልጋል። ለፌዴሬሽን ምክር ቤት በሰላማዊ መንገድ በህግ አግባብ የቀረበ ጥያቄ ጸረ ሰላም ይባላል፣ ጠያቂዎቹ ወንጀለኞች ናቸው፣ በህግ ይጠየቁ ይባላል የሚለው አባባል እኔም ሰምቻለሁ። በተወሰነ ደረጃም ቢሆን ሀገር ውስጥ ባሉ አንዳንድ ሚዲያዎች ላይ ለማየት ችያለሁ። ጸረ ሰላም እንቅስቃሴ ሞ በወንጀል አራማጅ ቡድኖች ወይም ግለሰቦች የሚካሄድ ነገር በህጋዊ መንገድ ለሚመለከተው አካል የሚቀርብ አይመስለኝ ስለዚህ ይሄ እኮ አሁን የተለመደ ነው። በተለይ አንዳንድ የሚዲያ ተቋማት የመንግስትንም ጨምሮ ሚዛንም የጠበቀ ትክክለኛ ፍትሃዊነትን፣ ትክክለኛ አስተያየትን የተመለከተ ነገር የማቅረብ ችግር ይታይባቸዋል። እውነቱን ለመናገር የአካባቢው አማሮች አመራሮች ምን ይላሉ የሚለውም በውል የሰማሁት ነገር የለም። ለመሆኑ የአማራው ክልል ተወካዮች ይህንን ያውቃሉ ለሚባለው እንኳን እነሱ እንግዲህ የሆነ ማውቅ ያለው እስከ ተወሰነ ደረጃም ቢሆን ሰምቻለሁ። ነገር ግን የሀገራችን የተለያዩ አካባቢዎችን ታሪክ በምንመረምርበት ጊዜ በሕዝብ ፍልሰት፣ በግጭቶች፣ በተፈጥሮ አደጋዎች እና በመሳሰሉት ነገሮች መነሻነት የአንድ ህብረተሰብ ክፍል ወደ ሌላው የህብረተሰብ ክፍል ወደ ሌላው ክፍል እየተሰደደ ለስራም፣ ለኑሮ ለተመቻቸ ኑሮ ፍለጋም እየሄደ እሚኖርበት ሁኔታ አለ። ይሄ ነገር አወዛጋቢነት ደረጃ ላይ ደርሶ እዚህ ደረጃ ላይ ከደረሰ ደግሞ ባለው የህግ አግባብ ሁኔታዎችን በጥሞና መከታተል ያስፈልጋል። ችግሩ የሚመነጨው በኔ እይታ ከቅርብ ጊዜያት ወዲህ አንዳንድ አዝማሚያዎች፣ አስተሳሰቦች የበላይነትን ያገኙበት የጋራ ዜግነት ከጋራ የሀገር ባለቤትነት አንጻር ይልቅ ከባቢያዊ ማንነቶች፣ ዝንባሌዎች የበላይነትን እያገኙ የሄዱበት ሁኔታ ያለ። ይሄ በእውነቱ በጣም በጥብቅ ሊመረመር የሚገባው ነገር ነው እና ለምሳሌ በሕገ መንግስቱ ውስጥ ማንም ኢትዮጵያዊ ዜጋ በየትኛውም የሀገሪቱ ክልል ተዘዋውረው መኖር፣ መስራት፣ መጠቀም ይችላል የሚል አለ። አንዳንድ ሁኔታዎች እናንተ ከዚህ ስላሉ ናቸው ከዚህ አካባቢ ልቀቁ የሚሉ ዝንባሌዎች እና አዝማሚያዎች በተለያዩ እርከኖች ላይ በሚገኙ የመንግስት አስፈጻሚዎችም ሆነ በአንዳንድ አካባቢው ግለሰቦች አማካኝነት ሲካሄዱ እናያለን እና ይሄ ነገር የተሳሳተ ግንዛቤ፣ የተሳሳተ ትርጉም ተሰጥቶት በዚህ በተጀመረው አኳኋን ከቀጠለ በእውነቱ ለህዝብ የጋራ ማንነት የጋራ ባለቤትነት እንዴት አስጊ ሁኔታዎችን እየፈጠረ ይሄዳል። ማንነትን፣ የራስ አስተዳደርን ማክበር፣ ማስከበር በመሰረቱ ምንም ችግር ያለበት አይመስለኝም። ነገር ግን በህግ የተደገፉ እንዲህ አይነት ነገሮች ሳሳት ትርጉም ከተሰጣቸው ከመሰባሰብና የጋራ ማማርን ከመመሰት ይልቅ የመለያየትና የመበታተንን ሁኔታ የሚጋብዙ ከሆነ እነዚህም ባለው አሰራር፣ አሰራሩም ከሌለ ደግሞ አሰራሮችን ህጋዊ አግባቦችን በመፍጠር ማስተካከልና ማስተናገድ ምንም ምንም አማራጭ የሌለው ነገር ነው። እሺ፣ ዶክተር ካሳሁን ብርሃኑ በጣም አመሰግናለሁ። አንድ ሁለት ሶስት ነጥቦችን ላንሳና ስለ ወልቃይት ወደ ዶክተር መሃሪ ሊሂድ። እርግጥ ነው አሁን ዶክተር ካሳሁን ያነሱት አብሮነት፣ እንዲሁም የማንነት ጥያቄ በብዙ አካባቢዎች ይነሳል። በወልቃይት ግን አንድ ሁለት ሶስት ነጥቦች አሉ። አንደኛው ነጥብ የወልቃይት ተወላጆች ክልሉ የጎንደር ነበር፣ የአማራ ክልል ነው ነው የሚሉት ይሄንን ባለፈው ሳምንት ቃለ መጠየቅ አድርገንላቸው የድሮው ገዢ ልዑል ራስ መንገሻ ስዩምም ድንበሩ የት ጋር እንደሆነ ተናግረዋል። አንድ ነጥብ እሱ ነው። ሁለተኛ የወልቃይት ሕዝብ ከትግራይ ሕዝብ ጋር በወንድማማችነት በጉርብትና በኢትዮጵያዊነት የሁለቱን ቋንቋ እየተናገሩ አብረው እንደኖሩ አሁንም መቀጠል እንደሚፈልጉ ይናገራሉ። የሚጠይቁት ጥያቄ ምንድን ነው? የባህል ተጽዕኖ ተደረገብን፣ ልጆቻችንን በአማርኛ ማስተማር አልቻልንም፣ የእኛን ማንነት ልናስተላልፍ አልቻልንም ለልጆቻችን የሚል ጥያቄ ነው የሚያነሱት። እንደው የሚያነሱትን ጥያቄ ተከታታይ እኛም ስለዘገብንበት ለማብራራት ነው። በዚህ ላይ ዶክተር መሀሪ ረዳይ የሚሰጡን አስተያየት ካለ አመሰግናለሁ። ይሄ የወልቃይት ጸገዴ ጉዳይ ሰሞኑን በዚህ ኢትዮጵያ ባሉት ሚዲያዎችም እየሰማ ነው ያለ ነው። አንዳንዱ በሰልፍ መልክ የሚገለጽ ሌላው በመግለጫ መልክ የሚገለጽ ነገር እንዳለ ይታያል። ጉዳዩ የት ላይ ነው ያለው የሚለው ነገር ላይም ግልጽነት የለም። አሁን ያል የበአዴን ማዕከላዊ ኮሚቴ ስብሰባ ነበር። ከስብሰባው በኋላ ርዕሰ መስተዳድሩም የብአዴን ጽህፈት ቤት ኃላፊም ሲናገሩ ነበር እና ከዛ እንደሰማሁት እነሱ እያሉ ያሉት በሁለቱም ወገን አስራ አምስት አስራ አምስት ሽማግሌዎች ተመድበው ጉዳዩን እያዩት ነው። በአማራ በኩል ባለው የፀገዴ በኩል አካላይ እና በትግራይ በኩል ባለው አስራ አምስት አስራ አምስት የአካባቢው ሽማግሌዎች ሆነው እያዩ ነው። እነዚህ ሽማግሌዎች ተጨማሪ ማስረጃም ከፈለጉ ጠርተው ማስመስከር ስልጣን ተሰጥቷቸዋል። ማጣራታቸውን ከጨረሱ በኋላ ወደ ሁለቱም ክልል መስተዳድር ኃላፊዎች ወደ ርዕሰ መስተዳድሮቹ ወደ ትግራይና ወደ አማራ ያስተላልፋሉ። ከዛ በኋላ ሁለቱ ክልሎች ውይይት ያካሂዱበታል የሚል መረጃ ነው የሰጡትና ፌዴሬሽን ምክር ቤት መጥቷል የሚለው መረጃ ምን ያህል ትክክል እንደሆነ ለማወቅ አልቻልኩም። ምክንያቱም በሕጉ መሰረት አንድ ሕግ አለን። በነገራችን ላይ እንደዚህ የድንበር በክልሎች መካከል አለመግባባት ሲኖር የሚፈታበት ስርዓት የሚደነግግ አስራ ዘጠኝ ዘጠና ሶስት ላይ የወጣ አዋጅ አለን የፌዴሬሽን ምክር ቤትን ስልጣን በዚህ ረገድ ያለውን ለማየት እና ይሄ አዋጅ ምንድን ነው የሚለው አዋጅ ቁጥር ሁለት መቶ አምሳ አንድ አስራ ዘጠኝ ዘጠና ሶስት ነው የሚባለው። የኢትዮጵያ ነጋሪት ጋዜጣ ባለበት ዝርዝር ማለት ነው በዚህ ቁጥር መጀመሪያ ጉዳዩ የሚመለከታቸው ክልሎች ይወያዩበታል ነው የሚለው። እንደዚህ አይነት የድንበር ጉዳይ ከተነሳ ጉዳዩ የሚመለከታቸው ክልሎች ይነጋገሩበታል። አንደኛው ጥሪ ሲያቀርብ ሌላኛው በቅን ልቦና በአጭር ጊዜ ለድርድር ይቀርባል። ቢበዛ በአርባ አምስት ቀን ውስጥ ለድርድር ይቀርባል ይላል። በዚሁ ለመፍታት ካልቻሉ ወይ ደግሞ አንደኛው ወገን ለድርድሩ በጠቅላላ ዝግጁ ካልሆነ ጉዳዩ ወደ ፌዴሬሽን ምክር ቤት ይላካል። ፌዴሬሽን ምክር ቤት ደግሞ ጉዳዩን አጥንቶ ጉዳዩ ክሊር ኬዝ ነው ካለ የህዝብ አሰፋፈር ነው የሚያየው ነው የሚለው። ድሮ የማን መሬት ነበር፣ ድሮ ወደ የትኛው ጠቅላይ ግዛት ነበር አይደለም። የአሁኑ ህገ መንግስትና እሱን ተከትለው የወጡ ህጎች የሚደነግጉት የህዝብ አሰፋፈር ነው መሰረታዊ መለኪያው። ህዝቡ መቼ ሰፈረ? ከሀያ አምስት አመት በፊት የሰፈረ ነው ከአስር አመት በፊት የመጣ ነው የሚለው ነገር እንዲያውም አዋጁ ላይ ወደ ህዝበ ውሳኔ የሚካሄድ ከሆነ በቀበሌ ደረጃ ህዝበ ውሳኔ እንደሚካሄድ ነው። እንደዚህ አይነት ፌዴሬሽን ምክር ቤት አሰፋፈር መሰረት አድርጎ መወሰን የማይችል ከሆነ ወደ ህዝበ ውሳኔ ነው የሚሄደው። ህዝበ ውሳኔ በቀበሌ ደረጃ ነው የሚካሄደው። በዛ ህዝበ ውሳኔ ድምፅ መስጠት የሚችለው እዛው ቦታ አምስት አመት እና ከዛ በላይ የኖረ እንደሚሆን ነው የሚደነግገው። በነገራችን ላይ ይሄ አዋጅ ቅድም ሲል ኦሮሚያ ክልል እና ሶማሌ ክልል እንደዚሁ የሚያወዛግቧቸው ቦታዎች ነበሩ። ወደ ባቢሌ አካባቢ የተወሰኑ ቦታዎች በዚህ መንገድ ነው የተፈታው እንጂ ውዝግቡ ቀደም ብሎ እንደዚህ ነበር፣ ወደዚህ ግዛት ነበር አይደለም። ከአምስት ዓመት ጀምሮ ያለው አሰፋፈር ምን ይመስላል የሚለው ቁልፍ ጉዳይ ነው የሚያዘው። ግዛቱ ጠቅላይ ግዛቱ በማን ስር ነበር ወደሚለው ከተሄደ በዚህ አሁን በተፈጠረው ያከላለል ሂደት ብዙ ጥንቅጥ ነገሮች ውስጥ ነው የሚያስገባን። ከትግራይም ውስጥ ቀደም ሲል የትግራይ የነበሩ ወደ አፋር ይሄዳሉ ወደ አማራ ይሄዳሉ። እንደዛ አይነት የሽንሸና መንገድ አይደለም፣ አሁን ያለው ህግ እየተከተለ ያለው እና በዛ መንገድ እስኪፈታ ግን ሚዲያም ሆነ የፖለቲካ ድርጅቶች ውሳኔው ላይ በአንዱ ወይ በሌላ መልኩ ተጽዕኖ እንዳያሳድር መጠንቀቅና መታገስ አለባቸው። የሚለው ነገር ግን የሚያስማማን ነገር ነው የሚሆነው። እሺ አመሰግናለሁ ዶክተር ማሪ ግን እንግዲህ መረጃ አለን የሚሉ ሰዎች አሉ ስለ ቦታውም ስለ አሰፋፈሩም ለምሳሌ ግዛው አበበ የተባሉ ኢሜይል የላኩልን በጣም ብዙ ሀተታ ነው የጻፉት ግን ሀቁ ብለው ያሉትን ልጥቀስ እና ሀቁ ስለ ወልቃይት ህወሀት የካቲት አስራ ዘጠኝ መቶ ስልሳ ሰባት ዓመተ ምሕረት ተመስርቶ በአመቱ በ1968 ዓ ም ባወጣው የድርጅቱ መሪ ፕሮግራም ወይም ማኒፌስቶ መሬቱ የትግራይ ነው ተብሎ መቀመጡና ህወሀት ስልጣን ሲይዝ ይህን ተግባራዊ ማድረጉ ነው ነው የሚሉት። በአጠቃላይ ይሄ ቋንቋ ላይ የተመሰረተ አከላለን ላይ ጥያቄ የሚያቀርቡ አሉ። በዚህ ላይ ታክሎ ሌላው ፌዴሬሽንን መጎብኘት ስለተባለው በህዝብ የተወከሉ የኮሚቴ አባላት እርሱ አሁን ባሉት ዶክተር ማሀሪ በገለጹት መሰረት መጀመሪያ እንዳውም ወደ ትግራይ ክልል ነው የሄዱት እና የፌዴሬሽኑን አፈ ጉባኤ ነው ያነጋገሩት ከዛ ተመልሰው ነው ወደ አዲስ አበባ ፌዴሬሽን ለማነጋገር የሄዱት። ከአሁን ቀደም ፕሮግራም ስለሰራንበት እንደው የምናውቀውን ሀቅ ለማስቀመጥ ነው የተነገረንን ሀቅ ለማስቀመጥ ነው። ወል እንግዲህ እኔ ህጉን እንደማየው ይሄ ስዕል ነው የሚሰጠኝ። ይሄ በቋንቋ የተመሰረተ አከላለል የሚለው እንግዲህ እሱን የሚቀበሉና የማይቀበሉ ወገኖች እንዳሉ የታወቀ ነው። ግን ማንነት ብዙ ጊዜ የሚገለጸው በቋንቋ፣ በባህል፣ በሳይኮሎጂካል ሜካፕ፣ በጋራ ስነ ልቦና በመያዝ የሚገለጽ ስለሆነ ለቋንቋ ቀላል ግምት መሰጠት የለበትም። አንዳንድ እንዲያውም ሰዎች ጎሳ ዘር ይሉታል ይህ አከላለል ግን ከዘር እና ከጎሳ ሰፋ ያለ ነው የሚመስለኝ። በሚሊዮን የሚቆጠር አንድ ዘር ሊኖር አይችልም። ሀያ ሰባት ሚሊዮን ያለው ህዝብ አሁን ጎሳ ነው ወይ ዘር ነው ሊባል አይችልም። የሚያስተሳስረው ከዘር በላይ ከጎሳ በላይ ነው። አምስትም ስድስትም ሚሊዮን ህዝብ ያለው ክልልም እንደዚሁ የሚያስተሳስረው ባህል፣ ቋንቋ፣ ይሄነኝ ብሎ የማመን ጉዳይ ነው እንጂ ጎሳ እና ዘር አይደለም እና የቃላት አጠቃቅም አልፎ አልፎ አለ ቦታቸው ሲመጡ ይታያል። በዚህ ረገድ ግን ውሳኔ የሚሰጡ አካላት በህግ ስልጣን የተሰጣቸው ውሳኔ የሚሰጡ አካላት በአንድ ወይ በሌላ መልኩ ይህን ጉዳይ እልባት እስኪሰጡት ድረስ ነገሩን ማደፍረስ ተገቢ አይሆንም። በሁሉም አቅጣጫ የሚለው እኔ ላሰምርበት እፈልጋለሁ። እሺ፣ አመሰግናለሁ ዶክተር ገብሬ ኢንቲሶ እዚህ ላይ ማከል የሚፈልጉት ነጥብ ካለ ለምናልባት ትርጉም ስንሰጥ የዚህ በአከላለል ደረጃ ህገ መንግስቱ ላይ ይመስለኛል አንቀጽ ሰላሳ ዘጠኝ ንዑስ አንቀጽ አምስት ላይ ብሄር ብሄረሰብና ህዝብ ምን ማለት ነው የሚለውን አምስት መስፈርቶች አስቀምጦ ነው የሚተነትነው። ቋንቋ ብቻ አይደለም፣ ቋንቋ አንዱ ነው። የጋራ ባህል ወይም ልምድ ይላል። የጋራ ወይም የተዛመደ ህልውና፣ ስነ ልቦናዊ አንድነት እንዲያውም የተያዘ መልካም ምድራዊ አቀማመጥ እነዚህን አምስቱን ነው የሚያነሳውና አንድ ህዝብ ማንነት ይጠበቅልኝ ብሎ ጥያቄ ሲያነሳ እነዚህን አምስቱን መሰረት አድርጎ ነው መነሳት ያለበት። እንግዲህ ብዙ ጊዜ ናየው እንደ ድክመት ልነሳ የሚችለው ጥያቄዎች ተነስተው ምላሽ ቶሎ ስለማይሰጣቸው ይቆይና እሰቡ ልውስትና ስሜት ውስጥ ገብቶ ሌላ እርምጃ መውሰድ ሲጀምር ነው ወደ ጉዳዩ ትኩረት የሚያገኘውና ወደፊት እንደነዚህ አይነት ነገሮች መስተካከል ይኖርባቸዋል ጥያቄዎች ትንሽ የሚሆን ትልቅ ከተነሱ ምላሽ ተብሎ ሊሰጣቸው ይገባል የሚለው ለማስመር ብቻ ነው አድማጮች የዚህ ዝግጅት ክፍል ሶስት በመጪው ሳምንት ይቀርባል በኦሮሚያ በተነሳው ተቃውሞ እና መንግስት በሰጠው ምላሽ ላይ ከአድማጮች የተላኩልን ጥያቄዎች ይሆናሉ የሚስተናገዱት